የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ ነሐሴ 3 2011 ነው። አብራችሁን ካመሻችሁ ከምሰሟችሁ ጥንቅሮች መካከል በምዕራብ ሐረርጌ ዞን በትናንትናው ዕለት የተፈጸመው ግድያ የታጠቁ ግለሰቦች ጥቃት እንጂ የአፋርና ኦሮሞ ሕዝብ ግጭት አይደለም ተባለ። እስካሁን ያው ድንገተኛ ክስ ስለሆነ መፍትሄውን ይህን ነው ማለት አይቸርም፣ እያጠሉን ያሉት ጉዳይ ነው። የምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ ፈቃዱ ሚሊዮን ናቸው የሰማችኋቸው። በደቡብ አፍሪቃ ትናንት ኢትዮጵያን እየታሰሩ ስለመሆናቸው ነግረናችሁ ነበር። ዛሬ ተጨማሪ ዘገባ አለ ጉዳዩን በቅርብ መከታተል ተጀምሮ የቆሰኑ ኢትዮጵያውያን ህጋዊነት ያላቸው በሀገሪቱ ህግ መሰረት ተንቀሳቀሱ የነበሩትን ከእስር ማስፈታት የተቻለ መሆኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ናቸው። እኒህና ሌሎች ዘገባዎች በተከታታይ ይደመጣሉ። ከሁሉ በፊት ግን አጫጭር ዜናዎች ይሰማሉ። ለሚከተል ይቀርባል። ከዜናው ጋር ሀብታሙ ስዩምና ኤደን ገረመው አብረናችሁ እንቆያለን። ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የተባለ ንቅናቄ በዛሬው ዕለት ተቋቋመ። ከንቅናቄው አስተባባሪዎች አንዱ የሆኑት አቶ ጸጋይ ገብረ መድህን የትግራይ ተወላጅ የሆኑ እስረኞች ከእስር እንዲወጡና ስለ እነሱ እየተሰራጨ ያለው እውነት ያልሆነን መረጃ ለማስተካከል የሚሰራ ንቅናቄ መሆኑን በዛሬው ዕለት በሰጡት መግለጫ ተናግረዋል። ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት እንዲሁም በውሸት ትርክት ታስረዋል ብለዋል። ዘገባውን ያደረሰን ሙልጌታ ጽበሀ ከመቀሌ ነው። የሶማሌ ብሔራዊ ክልላዊ መንግስት የቀድሞ ፕሬዚዳንት ጉዳያቸውን የሚመረምረው ፍርድ ቤት ነፃም ገለልተኛም አይደለም ሲሉ ተናግረዋል። ፍርድ ቤቱ በበኩሉ ነጻና ገለልተኛ እንደሆነ ገልጾላቸዋል። ከዚህ በኋላ ጠበቆቻቸውን እንዳሰናበቱና እንደማይከራከሩ ቢገልጹም ፍርድ ቤቱ ተለዋሽ ቀጠሮ ሰጥቷል። ዘገባው የመለስካቸው አምሃ ነው። የሶማሊያ መንግስት በተናገረው መሰረት በቅርቡ የመቃድሹን ከንቲባን ህይወት ያጠፋውን ፍንዳታ የፈጸመችው በሌላ ሴት የተመራች አይነ ስውር ሴት ነች። የሶማሊያ መንግስት ዛሬ ያወጣው መግለጫ ሁለቱ ሴቶች ተገቢ የማጣሪያ ሂደት ሳይደረግባቸው በከተማይቱ የመንግስቱ መስሪያ ቤት ተቀጥሮ ይሰሩ እንደነበረ ገልጿል። ሁለቱ ሴቶች በሀገሪቱ በአሸባሪዎች ቁጥጥር ስር ባሉት ቦታዎች ለመዘዋወር በአንድ ወር ውስጥ በተከታታይ እረፍት ወስደው እንደነበረ መግለጫው ጠቁሟል። አልሸባብ እንደ ኤሮፓን አቆጣጠር ባለፈው ሐምሌ ሀያ አራት ቀን ለፈጸመው ፍንዳታ ኃላፊነት መውሰዱ ይታወሳል። የሞቃዲሹ ከንቲባ አብድርሃይማን ኡመር ኦስማንን ያካተቱ ሌሎች አስተዳደራዊ ባለስልጣናት ያሉባቸው ስምንት ሰዎች በፍንዳታው ተገድለዋል። ከንቲባው በፍንዳታው ቆስለው ኳታር ሲታከሙ ከቆዩ በኋላ ባለፈው ሳምንት ሐሙስ ማረፋቸው ይታወቃል። ለአሜሪካ ድምጽ ያለው የሶማሌኛ አገልግሎት በዘገበው መሰረት ሁለቱ ሴቶች በከተማዊ አስተዳደር ለመቀጠር ሲሉም የሐሰት ስም ተጠቅመው ነበር። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የብሔራዊ ስለላ አገልግሎት ምክትል ስራ አስኪያጅ ሱ ጎርደን ትናንት ማታ ያቀረቡትን የስንብት ደብዳቤ ተቀብለዋል። የአገልግሎቱ ስራ አስኪያጅ ዳን ኮትስ ስራውን እንደሚለቁ ለፕሬዚዳንቱ ካስታወቁ ሁለት ሳምንት ባልሞላ ጊዜ ውስጥ ነው ጎርደን ስንብት የጠየቁት። ሱ ጎርደን ትናንት የሙያ ልቀት ያላቸው ሰው ናቸው። ረጅምና የላቀ የስራ ልምድ አላቸው። ለሳቸው ትልቅ አክብሮት አለኝ፣ ሲሉ ፕሬዚዳንት ትራምፕ በትዊተር ገልጸዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ቆዩ። ከጋቢና ቪኦኤ ጋር ናችሁ። ሀብታሙ ስዩምና አይደን ገረመው አብራችሁን ከአድማስ ተሻገሩ እንላችኋለን። ጋቢና ቪኦኤ ዝርዝር ዘገባዎች ወደሚደመጡበት ሰዓታችን ላይ ደርሰናል። በምዕራብ ሐረርጌ ዞን በትናንት ዕለት የተፈጸመው ግድያ የታጠቁ ግለሰቦች ጥቃት እንጂ በአፋርና ኦሮሞ ህዝብ ግጭት መካከል በአፋርና ኦሮሞ ህዝብ መካከል የተፈጠረ ግጭት አይደለም ተባለ። የሁለቱ ክልል አመራሮች ወንጀለኞቹን ለመያዝና አካባቢውን ለማረጋጋት በጋራ እየሰራ ነው ብለዋል። አዲስ ቸኮል ዝርዝር አለው። በትላንትና ሁለት ጠዋት ታጣቂዎች በምዕራብ አረርጌ ዞን ጉምቢ ቦርደዴ ወረዳ ድንገት ባደረሱት ጥቃት ሰባት ሰዎች ሞቶ ሶስት ሰዎች መቁሰላቸውን የኦሮሚያ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቀው ነበር። አሁን አካባቢው የተረጋጋ እንደሆነ ጭሮ ከተማ የሚገኙት የምዕራብ አረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ሚሊዮን በተለይ ለቪኦኤ አስታውቀዋል ያስታውቀዋል። አካባቢው የተረጋጋ ነው ያለው ሰላማዊ ነው ያው፣ መንገድም እንቅስቃሴ ላይ ነው ያለው ያው ህዝቡ እነዚያ ጥፋት ያጠፉት አካላት እንዲጠይቅ አመልክተዋል። መከላከያና የፌዴራል ፖሊስ እና ሌሎች የሁለቱ ክልል አመራራም በዚያ ዙበቃ ሥራ እየሰሩ ነው። የአፋር ና ኦሮሚያ ክልል ማለት ነው። እስካሁን የተለየ ክስተት የለም። ዛሬ ምንድን ነው ግን መንስኤው? አሉ። እስካሁን ያው ድንገተኛ ክስተት ስለሆነ መንስኤው ይሄን ነው ማለት አይቻልም። ያው እያጠኑ ነው ያሉት ጉዳይ ነው። የኦሮሚያ ጸጥታ ጉዳዮች ቢሮ ኃላፊው ኮሎኔል አበበ ገረሱ ጥቃት አድራሾችን ለመያዝ የተቀናጀ ስራ እየተሰራ መሆኑን ገልጸው የጥቃት አድራሾቹ ማንነት ግን እንዳልታወቀ ተናግረዋል። ምንም ብዙ የብሔሮች ወይም የሁለቱ ብሔር ግጭት አለ አልነበረም። ዝም ብሎ በተለያየ ሁኔታ ተቀናጅተው የገቡ ሰዎች ናቸው ይህን ነገር የፈጸሙት እና አሁን ጥፋተኞችን ለመያዝ ጥረት እያደረጋችሁ ነው። ከክልሉ ጋር ከአፋር ክልል ጋር በጋራ እየሰራችሁ ነው። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካልዮታ በበኩላቸው ግጭቱ የህዝብ ለህዝብ ሳይሆን ተራ አርብቶ አደሮች ግጭት መሆኑን ገልጸው ጥቃት አድራሾችን ለመያዝም ክልላቸው ከኦሮሚያ ክልልና የፌዴራል ጸጥታ አካላት ጋር ተቀናጅቶ እየሰራ ነው ብለዋል። ጊዜያዊ ለታዊ ግጭት ነው እንጂ በጋራ የሚኖር የአርብቶ አደር ማህበረሰብ ነው ተብቶ ኦሮሞም ክፎኖም በጋራ አብረው የሚያሰለፍ የአርብቶ አደር ማህበረሰብ እንደመሆናቸው መጠን ክልላዊ ግጭት ነው። በዛ የዘለለ ነገርም ስላልሆነ ያሉትንም ችግሮች ደግሞ በጋራ ለመፍታት ጥረቶች እየተደረገ ነው። አሁን በአሁኑ ሁኔታ ነው የሚገኘው አካባቢው አካባቢው በቃ አሁን ሰላማዊ የመከላከያ ኃይልም አካባቢው ገብቶ የማረጋጋት ስራ ሰርተዋል። ስለዚህ የመከላከያ ኃይልም እዛው አለ። የሚመለከታቸውም አካላት ደግሞ በጋራ ሆኖ ችግሩን ሰላማዊ የሆነ መንገድ ለመፍታትና ሁለቱም አብሮ የነበሩ ህዝቦች አሁንም በጋራ ሰላማዊ በሆነ መንገድ አብሮ እንዲቀጥሉ ለመድረግ የተለያዩ ስራዎች እየተሰሩ ስለሆነ ሰላማዊ በሆነ ጉዳዮች ላይ በጋራ እየተሰራ ነው። ጥቃት አድራሾቹን ለመያዝ ጥረት እያደረጋችሁ ነው? ጥቃት አድራሾች ተለይተው የሚያዙበት ሂደቶች ይኖራሉ። ያው የመጣራት ስራ ይሰራል ማለት ነው እና ያው በሁለቱም በኩል ችግር ፈጣሪዎች ጊዜያዊ የዕለታዊ የሆነ ችግር ስለሆነ

አድማጮች ጋቢና ቪዮን ነው እየሰማችሁ ያላችሁት። በትላንትናው እለት ዘገባ ድርሰናችሁ ነበረ፣ በደቡብ አፍሪካ ስላሉ ኢትዮጵያውያንና ኤርትራውያን። እንግዲህ በዛሬው ደግሞ በደቡብ አፍሪካ ጆሀንስበርግ ውስጥ ታስሮ የነበሩት ኢትዮጵያውያን ፕሪቶሪያ በሚገኘ የኢትዮጵያ ኤምባሲ ባደረገው ጥነት የተወሰኑት እየተለቀቁ መሆኑን ነጋዴዎች ገለጹ። ነገር ግን የተወረሰባቸው ንብረት መጠን ብዙ በመሆኑ ከፍተኛ እገዛ እንደሚፈልጉም ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ በደቡብ አፍሪካ ያለው ኤምባሲው ከፍተኛ ጥረት እያደረገ መሆኑንና ይህንኑም እንደሚቀጥል አስታውቀዋል። ጽዮን ግርማ በዚህ ጉዳይ ላይ ዝርዝር አላት። ደቡብ አፍሪካ ጆሀንስበርግ ውስጥ ኢትዮጵያውያን በሚበዙበትና ጂፒ በተሰኘው የንግድ ቦታ ላይ ፖሊስ የተሳሳተ የንግድ ምልክት እየለጠፉ ሀሰተኛ ምርቶችን ለገበያ ያቀርባሉ ባላቸው አፍሪካውያን ነጋዴዎች ላይ በወሰደው እርምጃ ታስረው የነበሩት ኢትዮጵያውያን እየተፈቱ መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ደቡብ አፍሪካ ከሚገኘው የኢትዮጵያ ኤምባሲ ዛሬ አገኝ ነው ያሉትን መረጃ ለአሜሪካ ድምጽ አካፍለዋል። በደቡብ አፍሪካ ጆሀንስበርግ ከተማዊ ንግድ መለከል ጆሀንስበርግ ሴንትራል ቢዝነስ ዲስትሪክት የሚሉት አካባቢ የንግድ ኤሪያ ነው። እዛ ኢትዮጵያውያንን ጨምሮ የሌሎችም የውጭ አገር ዜጎች በብዛት የሚገኙበት የንግድ አካባቢ ነው። እዛ አካባቢ የደቡብ አፍሪካ ጸጥታ መዋቅር ከገሎችን አካላት አስተባብሮ በዚህ በንግድ መካከል ስፍራ አካባቢ በነት በመግባት ሰፊ የፍተሻ እና የብርበራ አይነት ኦፐሬሽኖች መካሄዳቸው ነው። በዚያ ሂደት ኢትዮጵያውያንን ጨምሮ ሌሎችም የውጭ ሀገር ዜጎችን በቁጥጥር ስር መዋላቸው መረጃ የደረሰም፣ ይህ ሁኔታ እንደተከሰተ እዛ የሚገኘው ኢትዮጵያ ኤምባሲ እንዲሁም እዛ ኢትዮጵያውያን በጋራ ያቋቋሙት ኮሚኒቲ በጋራ እንዲሁም ሌሎች የደቡብ አፍሪካ ተቋማትን በማስተባበር ጉዳዩን በቅርብ መከታተል ተጀምሮ የተወሰኑ ኢትዮጵያውያን ሕጋዊነት ያላቸው በሀገሪቱ ሕግ መሰረት ተንቀሳቀሱ የነበሩትን ከእስር ማስፈታት የተቻለ መሆኑን ሌሎች ደግሞ ከደቡብ አፍሪካ ሕግ አስከባር አካላት ጋር እንደሲሆ ሚሊዮን ሌሎች አካላት ጋር ውይይት በማድረግ በቁጥጥር ስር የዋሉት ዜጎች የህግ አካሄድ እንዲከበር በማጣራት ሂደት ውስጥም አላስፈላጊ መጥሰት እንዳይከሰት የፍርድ ትትም ሲጀመር በተባቃቅ እነዚህ የመሳሰሉ ስራዎች መሰረታቸውን ትላንት ማምሻውንና ዛሬ እየተለቀቁ መሆኑን አቶ ነቢያት ገልጸው ቁጥሩ በየሰአቱ እየተቀያየረ እንደሚገኝም አስታውሰው አሁን ባላቸው መረጃ አንድ መቶ ሀምሳ ኢትዮጵያውያን በእስር ላይ እንዳሉና እነዚህንም ለማስፈታት እንደዚሁም አጠቃላይ ህጋዊ ሁኔታዎችን ለመከታተል ኤምባሲው እየሰራ እንደሆነ ተናግረዋል። በሌላ በኩል በዚሁ አካባቢ በንግድ ስራ ላይ የተሰማሩና በአሁኑ ሰአት ኢትዮጵያውያኑን በተመለከተ ሀገር ውስጥ በሚገኘው በደቡብ አፍሪካ የቴሌቪዥን ጣቢያዎች እየቀረቡ ማብራሪያን በመስጠት ላይ የሚገኙት አቶ ታደሰ የማነ ኢትዮጵያውያኖች እየተፈቱ መሆኑን ኤምባሲውም እገዛ እያደረገ መሆኑን ለአሜሪካ ድምጽ ተናግረዋል። የኢትዮጵያ አምባሳደር በደቡብ አፍሪካ ከሌላው ጊዜ በተለየ ሁኔታ አምባሳደሩን ዛሬ ዛው እየታሰሩበት ፖሊስ ስቴሽን በመገኘት ከስቴሽን ኮማንደሩ ጋር ከፖሊስ ስቴሽን ማዛጅ ከተለያዩ ኢትዮጵያውያን እና የተለያዩ የሚግ ሰዎች ጋር በመሆን የአፍሪካ ዳያስፖራ ፎረም ሰዎች እና የህዱ ማህበረሰብ የተወጣጡ ሰዎች ሂደው አይተቸው ያለውን ሁኔታ በየሀገር ሆማ ፌር ወረቀቶቻቸው እየታዩ እና ህጋዊ መሆናቸው እየታየ በፍጥነት የተለቀቁበት ሁኔታ ሊፈጠር ያለ እስካሁን በቁጥር ማስቀመጫ ይቻል ከመቶ ምናምን በላይ የሚሆኑ ተለቀዋል። በኤግዛክት መንበር ጋር አይታወቅም ማለት ነው። በትላንትና ሁለት ባስደመጥናችሁ ዘገባ ስድስት መቶ የሚደርሱ አጠቃላይ አፍሪካውያን ኤርትራውያንንም የሚጨምር ቁጥር በእስር ላይ እንደነበሩና ከትላንት በስቲያ በተደረገ ፍተሻም ንብረታቸው መወሰዱን መዘገባችን ይታወሳል። አቶ ታደሰ የማነ እንደሚሉት ከነዚህ ዘጠኝ ትላልቅ በቦታው የሚገኙ ሱቆች ውስጥ የተወሰዱት አጠቃላይ ንብረቶች ከሁለት ነጥብ አምስት ሚሊዮን የደቡብ አፍሪካ ራንድ በላይ እንደሚበልጥና ይህ ገንዘብ ደግሞ ነጋዴዎቹን በእጅጉ የሚጎዳ በመሆኑ ንብረቱ ካልተመለሰ ሱቆቹን ከፍቶ ወደ ስራ መሰማራት ከባድ በመሆኑ ሱቆቹን ዘግተው እንደሚገኙ ገልጸዋል። ይህንኑ ሀሳባቸውንም ለኤምባሲው ተናግረው በዛሬው ዕለት ከደቡብ አፍሪካ መንግሥት ጋር ውይይት የተደረገ መሆኑን ጠቁመውናል። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርበው መሰናዶ ነው በመስማት ላይ የምትገኙት። ለዛሬ የዘጋቢዎች መስኮት ዝግጅታችን የሚደመጠው የፀሐይ ዳምጠው ዘገባ ነው። አንድ ወጣት እንግዳ ይዛለች። ከኢትዮጵያ አየር መንገድ ሰራተኝነት አንድ ነጥብ አምስት ሚሊዮን ብር ገቢ ወዳስገኝላት ወዳስገኝለት ችግኝ ተከላ የተሰማራ ወጣት ነው። ዘገባው እንደሚከተለው ይደመጣል። የኢትዮጵያ አየር መንገድ ሰራተኛ የነበረው ዝናቡ ታከለ ያንን ስራውን ትቶ ኑሮውን በሰበታና ኦሎንኮሚ ከተማ የኦዳን ችግኝ በማፍላትና በማከፋፈል ላይ የመሰረተ ወጣት ነው በዚህ የክረምት ወቅት ብቻ ለሽያጭ ካቀረባቸው ሰላሳ ሺህ ችግኞች አንድ ሚሊየን አምስት መቶ ሺህ ብር ገቢ ያገኘው ወጣት ዝናቡ ስራና የገቢ ምንጭ ከመፍጠሩን በተጨማሪ ኦዳን የማስተዋወቅ አላማም ሰንቆ እየተንቀሳቀሰ ያለው ወጣት ነው ወጣት ዝናቡ ታከለ ተወልዶ ያደገው በህፃንነቱ የቀረጸውን ትምህርቱንም የጀመረውና የተከታተለውም በምዕራብ ሸዋ ዞን ሚዳ ቀኝ ባለሚ ከተማ ነው። የሁለተኛ ደረጃ ትምህርቱን እንደጨረሰ በአዲስ አበባ ዩኒቨርሲቲ የሂሳብ ትምህርት ተከታትሏል። ሁለተኛ ዲግሪውንም በንግድ ስራ አመራርና በስነ መለኮት ሰርቶ ተመርቋል። ዝናቡን ለመሆኑ ዝናብ ጠብቆ እንዲኖር ወዳደረገው ዝናብ ጠሪ ስራ ምን ወሰደው? የኦዳ ዛፍ ወይ ደግሞ የህይወት ዛፍ የሚባለው በኦሮሚያ ባንዲራ ላይ ያለው ትልቁ ዛፍ ነው። እሱ ዛፍ ከሚዲያ ነው የሰማሁት ሰላማዊ ዛፍ መሆኑን። እንዴት ነው ሰላማዊ ዛፍ የሚባለው? የጦር መሳሪያ እስሩ አይገባም። እስሩ ውሸት አይወራም። የእውነት ዛፍ ነው። በተፈጥሮ የከበረ ዛፍ ነው። እባብ እስሩ አይኖርም ዘንዶ ስሩ አይኖርም። የወባ ትንኝ እንኳ ስሩ አትናደፍም። እና እንደዚህ የሰላም ዛፍ የሆነው የእርቅ ዛፍ የሆነው የእርቅ ዛፍ ሲባል ሰው እንኳ ሰውን ገድሎ ዛፉ ስር ከገባ እዛ ሰው ላይ ችግር አይደርስበትም። እንዲታረቅ ጉማ ከፍሎ እንዲታረቅ ይደረጋል እንጂ ሰው ያ ሰው አይጎዳምና የእርቅ ዛፍ ነው። እንደዚህ አይነት የእርቅ ዛፍ የሆነ የአካባቢን የአየር ጸባይ የሚያስተካክል ዛፍ ለምንድን ነው የማይሰፋው በማለት ነው እሱን ዛፍ ለማስፋፋት የወጣሁት እና እሱን ዛፍ ከማስፋፋት በተጨማሪ ደግሞ የራስ ስራ ሰው ሲኖረው የተሳካ ነው የሚሆነው። ተቀጣሪ የሆነ ጡረታ ከመጠበቅ የራስን ወደፊት የገንዘብ አቅም በራስ መገንባት የተሻለ ሆኖ ስላገኘውት አየር መንገድን መልቀቅ ችያለሁ። ዝናቡ የኦዳን ዛፍ ለማብቀል ብዙ ጥረት እንዳደረገም ይናገራል። ሀሳቡን ከሚዲያ ሰማው። ከዛ ከሰማው በኋላ ሙከራ ነው የገባሁት። ፍሬው እንዲላክልኝ አደረኩ። አንድ ጓደኛ ል ነበረ፣ እሱ የኦዳ ዛፍ የኦዳ ከለቻ ዛፍ ፍሬ ላክልኝ። 2009 ጥቅምት ወር ውስጥ ሙከራ የተሳካ እኔም ለሙከራው መሳካት ብዙ መጽሐፍት አንብቤ ያለሁ በተለይ አዲስ አበባ ዩኒቨርሲቲ ያዘጋጀውን ከእጽዋት አበቃቀል ላይ የተሰራ ሪሰርች አንብቤ ያለውና እሱን አንብቤ 2009 ዓ.ም ጥቅምት ወር ውስጥ ኦዳ ዛፍ በቀለ ኦዳ ችግኝ በቀለ። በጋራ የመኖሪያ ቤት አራተኛ ፎቅ ላይ የኦዳን ችግኝ በማብቀል የጀመረው ወጣት ካቻምና በ2009 ዓ.ም መሬት ተክራይቶ ነበር። ተክሉን ለማስፋፋት የብዙ የመንግስት መስሪያ ቤቶችና የግል ድርጅቶችን ድጋፍ ጠይቋል። ያንኳኳው በር ሁሉ ግን አልተከፈተለትም። ከ2009 ጀምሮ በሁሉም የመንግስት መስሪያ ቤቶች ጋር ደብዳቤ ያስገባው እንዴት ነው ደብዳቤ ያስገባሁት? ይሄ ዛፍ ባንዲራ ላይ ነበረ ስናየው ነበረው። አሁን ግን ለማብቀል ያደረግኩት ሙከራ ተሳክቶልኛል እና እንድናስፋፋው እርዳታ ይደረግልን። እኔ የመንግስት ሰራተኛ ነኝ፣ ምንም ቦታ የለኝም። ዘር ሰብስቤ ያለው እንድናስፋፋ ጠይቄ ነበረ። ከዛ ውስጥ የኦሮሚያ ዱር እንስሳት ሀብት እርዳታ አድርጎልኝ በሰበታ ከተማ እዛ ወደ 120 ችግኝ አፈላን። ኦሎንኮሚ ላይም ችግኝ ጣቢያ መሰረት ለሁለት አመት ወጪ እንጂ ገቢ አለማግኘቱ ወጣት ዝናቡን ተስፋ አላስቆረጠውም። የኦዳ ዛፍ ችግኝ እንደሚያፈላና ለገበያም እንደሚያቀርብ ለማስተዋወቅ፣ ህብረተሰቡም ስራውን እንዲረዳለት ለማድረግ ብዙ ጊዜ ፈጅቶበት የነበረው ዝናቡ ጥረቱ ሁሉ በዘንድሮ ክረምት አፍርቶ ከጠበቀው በላይ ውጤት ያዘነበለት መሆኑን ተናግረዋል። በዚህ ሁለት አመት ምንም አይነት ገቢ አልነበረም። እኔም እንደማይመጣ ጠብቀው ነበር። ለምንድነው ነው ይሄ ስራ ነው የመጀመሪያ ቢያንስ አንድ አመት ቢበዛ ሁለት አመት እስከ ሶስት አመትም ሊሄድ ይችላል እና ኦዳ እንደዚህ ነው ብለን ብዙ ለማስተዋወቅ ሙከራ አድርገናል። ሰው ኦዳ ችግኝ እንዴት ይበቅላል ብሎ ብዙ ጥርጣሬ ውስጥ ነበረ። ችግኞች በነጻና እንተክል ነበረ። ኦዳ ባዛሮች ላይ እንዲወተን ሳይ ነበረ ኦዳ ምንድን ነው የሚለውን ባገኘነው አጋጣሚ ፖስተሮችን ለጥፍ ነበረ። እነኚህ ነገሮች ዘንድሮ ለመጣው ውጤት አስተዋጽኦ አላቸው እና ያን ያገለገልንበትን ፍሬ አሁን አግኝተናል እና እግዚአብሔር ይመስገን። ላለ ዝናቡ ለአምስት ሰው ቋሚና ለአስር ሰው የጊዜያዊ ስራ እድል መፍጠሩንም አጫውቶኛል። ወጣት ዝናቡ የስራ ፈጠራ መምህር ለመሆን እንደምፈልግም አጫውቶኛል። ችግኝ የማፍላት ስራውን የማስፋፋት ሀሳቡንም አጫውቶኛል። ወጣቶች እራሳቸው ለራሳቸው ስራ መፍጠር የራሳቸውን ስራ መስራት አለባቸው ብሎም ይመክራል። የግል ስራ ውስጥ ሲሆን በየደቂቃ ማምጣት ይቻላል፣ በቀን ማምጣት ይቻላል። በቀን እንኳ ብናመጣው በቀን ያለውን ገቢ እንዲመጣ ብናደረገው ሶስት መቶ ስልሳ አምስት ቀናቶች ናቸው የምናገኘው ገቢ ወደዛ መግባት ነው የሚገባ ያ ደግሞ ካሁን ነው የሚጀምረው። ጉልበታችን እያለ እኛ ሰርተ መለወት ስንችል ነው የሚቻለው እንጂ ጉልበታችን እየደከመ አቅማችን እየደከመ ሲሄድ እየከበደ ነው የሚሄደው። ማንም ሰው ራሱን ለራሱ የፈጠረውን ስራ መስራት ካሰበና ስኬታማ ለመሆን ከፈለገ በምስራው ስራ መደሰት አለበት ብሏል ወጣት ዝናቡ ታከለ። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይ ዳምጠው፣ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ ራዲዮ የሚተላለፍ መሰናዶ ነው። የአሜሪካ ቅርጫት ኳስ ማህበር በምጻሩ ኤምቢኤ፣ በድንበር የለሽ ቅርጫት ኳስ መርሃ ግብሩ ወጣት አፍሪቃዊ ታዳጊዎችን ላለፉት አስራ ሰባት አመታት አሰልጥኗል። ታዳጊ ሴቶች በማህበሩ በታቀፉ ቡድኖች ውስጥ ሲጫወቱ በነበሩ እውቅ ሴት ቅርጫት ኳስ ተጫዋቾች መሰልጠናቸው በስፖርት ውስጥ እንዲቆዩ መነቃቃትን እንደፈጠረላቸው ተናግረዋል። ኤሻ ሳራይ ከሴኔጋል ዳካር የላከችውን ዘገባ ሀብታሙ ስዩም እንዲህ ወደ አማርኛ መልሶታል። ከ29 የአፍሪካ ሀገራት የተውጣጡ 40 ወንድ 20 ሴት ታዳጊዎች በአሜሪካ የቅርጫት ኳስ ማህበር አባል ክለቦች ውስጥ በቀደመው ጊዜ ይጫወቱ በነበሩ፣ የተወሰኑት ደግሞ አሁንም በመጫወት ላይ ይገኛሉ፣ ሲሰለጥኑ ሰንብተዋል። መርሃ ግብር ውስጥ ለመሳተፍ ጥብቅ የሆነ የአመራረጥ ሂደት አለው። አይሪስ የዚህ መርሃ ግብር ተሳታፊ ናት። ይሄ ልምድ ለእኛ የሰነበትንበትን ሁኔታ ሁሉ ወደ ተሻለ የሚለውጥ ነው። በጣም ጠቅሞኛል፣ አዳዲስ ነገሮችንም ተምሬያለሁ። ቀድሞ የነበረኝ ጉጉት በያዝኩት ገፍቼ በቅርጫት ኳስ ዓለም የተሻለ ሰው እንደሆን ያለኝ ፍላጎት ሁሉ ታድሷል። አሰልጣኞችና የሙያ አማካሪዎቻቸው ታዳጊ ወጣቶችን በልምምድና በጨዋታዎች ወቅት ያግዟቸዋል። ከዚህ አልፎ ደግሞ ለታዳጊዎች በጎ ተምሳሌት መሆን ችለዋል። አስቶዲያ የአሜሪካ የሴቶች የቅርጫት ኳስ ቻምፒዮን ከሆኑት መካከል አንዷ ናት እነሱ ሊጓዙ የሚፈልጉትን ጎዳና እኛ ተጉዘ ተጉዘነዋል እዚህ ቦታ ተገኝተን ስላወራናቸው ብቻ ጥያቄዎቻቸው ይመለሳሉ እኛ ካደረግነው ለነሱ መንገድ ስላለ እንደሚያደርጉት የሚያስገነዝባቸውን በራሴ የመተማመን መንፈስ እንደሚሰጣቸውም ተስፋ እናደርጋለን ቬኔሳ የተሰኘችው ድንበር የለሽ የቅርጫት ኳስ መርሃ ግብር ተሳታፊ በበኩሏ በእነሱ ምክንያት ቅርጫት ኳስ ለመጫወት ተነሳስተናል። በእነሱም ምክንያት ነው፣ ምናልባት አንድ ቀን እነሱን እንተካቸዋለን ወይንም አብረናቸውን እንጫወታለን በሚል ወደ መርሃ ግብሩ የተቀላቀል ነው። አስተባባሪዎች ወጣት ሴት ተጫዋቾችን በአህጉር አፍሪካ ማበረታታት ከወጣቱ ወንዶች ጋር እንደመስራት ሁሉ ጠቃሚ ነው ይላሉ። የአሜሪካ የቅርጫት ኳስ ማህበር በአፍሪቃ ኃላፊ አማዶ ጋለው ፋለል፣ መርሃ ግብሩን ስንጀምር ቀዳሚው ግባችን የስፖርት ተሳታፊዎችን ቁጥር መጨመር ነበር። ይህም የሆነው ደግሞ በስፖርት ውስጥ ሊሳተፉ የሚችሉ ከሕዝቡ ቁጥር መካከል ገሚሱን ትኩረት በመንፈግ አይደለም። በአመታት ውስጥ በሴቶች ጨዋታ ትልቅም ምርታን እያየን ነው ነው ያሉት። ለመርሃ ግብሩ የተመረጡ ሀያ ሴቶች በቅርጫት ኳስ ስፖርት ውስጥ ስለሚኖራቸው የነገ ተስፋ ብቻ ሳይሆን መሰል ታዳጊ ሴቶች ህልማቸውን እንዲከተሉ የሚያነቃቁ ልምዶቻቸውን ይዘው ወደ የመጡበት ይመለሳሉ ተብሎ ታምኗል። ጋቢና ቪኦኤ ነው እየሰማችሁ ያላችሁት። ቀጣዩ ዘገባ ወይም ደግሞ ሀብታሙ ስዩም እንዲያስተዋውቀናል። ቀጣዩ ዘገባችን የጥበብ ታዛ ነው። ዘገባ ሳይሆን መሰናዷችን ነው፣ የጥበብ ታዛ ነው። ዛሬ በጥበብ ታዛ እንግዳችን ዘሩባቤል ሞላ ነው። በቅርቡ እንፋሎት የተሰኘ አስራ አምስት ዜማዎች ያሉበት ልዩ አልበም ለቋል። ከኤደን ገረመው ጋር ስለ ሙዚቃና ስለ አልበሙ እንዲያውግተዋል። ለአመታት ጊታሩን ይዘው በሙዚቃ ሰልፍ ውስጥ ከኋላ በመሆን ሙዚቃና ሙዚቀኞችን አጅቧል። ማሃሪ ብራዘርስ፣ ዘመን ባንድ፣ ሀበሻ ቤትስ ከተጫወተባቸው ባንዶች ከብዙ በጥቂቱ ናቸው። አሁን ደግሞ በድምፁ ታጅቦ እንፋሎት የተሰኘ ልዩ አልበም አሳትሟል። የዛሬውን ጉዳይ ዘሩባቤል ሞላ። ዘሩባቤል ማነው? ነው ከሙዚቃ ስ ጋር እንዴት ተዋወቀ? ዘሩባቤል ጊታር ይዞ መሰን የሚወድ ጊታር ይዞ መጫወት የሚወድ ዘፋኝ ነው ሙዚቃ ከጀመርኩኝ ቆይቻለሁኝ ያለሁኝ ትንሽ እንግዲህ ቤተሰቦቼ ሙዚቃ ባይጫወቱም ያው ሙዚቃ ያለበት አካባቢ እነት ውስጥ ያሉ ስለሆኑ ሙዚቃን ለማግኘት ሩቅ አልነበርንም እኛ እና ለመጀመሪያ ጊታር በእጄ ይዤ የሞከርኩት ልክ እንደውም የዛን ጊዜ ትዝ ይለኛል አባቴ አሜሪካን የመጣበት ሰዓት ነበር የዛችው ቀን ና ልክ የሆነ ሰዓት ላይ እሱን ሸኝተን ስንመለስ ልክ ሆድ ሲቪሳኝ ነገር ነው ያወጣት አራት ክር ያለው ጊታር ነው። ስድስት ክር ነው መኖር ያለበት ግን በቃ ዝም ብዬ ከአልጋ ስር ውስጥ አፍቼ ሁኔ ትጫው እና ያንን ሜሎዲ ሲጫወተው፣ ያው ኪዮሳጭር ሰው ነበር የሚል ዜማ አንድ አለኝ፣ ህጻኖን ምን ዘምጠው እሱን ዜማ ወጣችልኝ። ጊታር ሳላቅ ዝም ብዬ ባይዴፎልት ስነካት፣ በቃ ከዛ በኋላ ነው የተከተልኩት። በሙዚቃ አልበም ውስጥ የተካተቱት አብዛኞቹ ስራዎች የተለየ ከጾታዊ ፍቅር የዘለለ መልእክትና ትርጉም ይዘዋል። እነዚህን ሀሳቦች እንዴት ነው የምታገኛቸው? እንዴት ነው የመረጥካቸው? ስ ሀሳቦቹን የመረጥኩበት መቼም ሁሉ ጊዜ መንገድ ላይ ስታልፊ የሚገጥምሽ ብዙ ነገሮች አሉ። ያንን ግን እንደ አርቲስት እንዴት ነው ዜማና ግጥም ተሰጥቶት መልእክት ኖሮት ለሰው በሚያምር ሁኔታ እንዴት ይቀርባል ብሎ የአርቲስትም የሚያደርግሽ ያ ነው። መልእክት እንግዲህ ከሌለው መስፈን በጣም ከባድ ይመስለኛል እውነት ለመናገር። የተለያዩ የሙዚቃ ስልቶችን ትጫወታለህ፣ ግን ደግሞ ዘሩባቤል ብሉዝ እየተባለ እየተጠራ ነው እና እስኪ ለአንተ ለነፍስህ የቀረበው እና ራስን የበለጠ የምትገልጽበት የሙዚቃ ስልት የቱ ነው? እውነት ለመናገር ብሉዝ እወዳለሁ። ዘሩባቤል ብሉዝ አሁ ይባላል በዛም ይታወቃል። ደስተኛ ነኝ። ግን ዘሩባቤል ሬጌም ይዘፍናል፣ ፋንክም ይጫወታል። እኔ ሁሉንም ሁሉንም የሚጫወት አርቲስት ነው መሆን እንፈልገው ብሉዝን በሚጫወትበት ሰዓት ብሉዝ ስሜት ውስጥ ገብቼ ነው። ሬጌን ስጫወት ደግሞ ሬጌን ወድጃ ሬጌ መንፈስ ውስጥ እንጂ ብሉዝ መንፈስ ውስጥ መሆን አልችል። ይሄ አርቲስትም ማዕረግ ከአሁን በኋላ የሚኖረው የሙዚቃ ህይወት እስካሁን ከመጣህበት በብዙ ይለያል። ከዚህ በኋላ ሰዎች ዘርባቤልን ያውቁታል። ከአልበሙም ጋር ተያይዞ ወደፊት ብዙ ስራዎች ይጠብቀኋልና እዚህ ጋር ቆም ንበልና ያለፈውና እዚህ እስክትደርስ ድረስ የነበረው የሙዚቃ ሕይወትህ ምን አይነት ነገሮች ነበሩት? ምን አይነት ፈተናዎችስ ውስጥ ነበሩት? እውነት ለመናገር እንግዲህ መውጣትንም መውረድንም ማወቅ መራብንም መጣናትንም መጥገብንም ማወቅ ቅመሞች ናቸው ብዬ ነው። የሰው ልጅ በእንደዚህ አይነት ህይወት ቢያልፍ ሰው የተነሳበትን ያህል ወይም ደግሞ እንደ እኔ አሁን እኔ አሁን የመጣሁበት መንገድ እውነት በጣም አድካሚ ነው። አንዳንድ ጊዜ እልህ አስጨራሽም ነው። እልህ አስጨራሽ ማለት የእውነት አስጨራሽ ነው። ለምሳሌ ጊታርን መጫወት እንደማትች ሰው አንድ ሰው መጥቶ ሲቆጥረሽ በራሱ ፔን አለው ማለት ራሴን ለማሳወቅ መሞከር አለብኝ አለ ሲሆን ማሳወቅ ትችላለሽ። ቀንሽ ግን እንዳልሆነ ስታቂ ታግሰሽ የምታልፊበት ነገር አለ። አንዳንድ ጊዜ የሆነ የቤት ኪራይ እስከ መክፈል መቸገር ሊኖር ይችላል። በህይወትሽ በቃ ሰልፍ ነው። አንዳንዴ ትሸነፍ ያለሽ፣ አንዳንዴ ታሸንፍ ያለሽ፣ አንዳንዴ እንደማታሸንፊ ስታቂ ወደ ኋላ ሪትሪት ታደረግ ያለሽ። እነኚህ ሁሉ ግን በራስሽ ኮንፊደንስ እንዲኖርሽ በምታደርጊው ነገር ኮንፊደንት ሆነሽ እንድትሰሪ ይረዱሻል ያግዙሻል ና እኔ ለአገሬ ልጆች ልመክር የሚችለው እውነት እንደ ወንድም በምናልፍበት መከራ ሁሉ ድንገት እየተሞረድን እየለሰለስን ለሌሎች እንድንመች ሆነን ለመምጣት ስለሆነ መከራ ይብዛ አልልም። ግን ሊያጠነክረን የሚችል ነው። በህይወታችን የሚመጣው መከራ ያበረታናል እንጂ ነው። አደክመን ወይም አያጠፋን ሊገለን አይደለም የሚመጣው። ዋጋ ያስከፍልሻል። ሌሎች ቶሎ ቶሎ ቶሎ ቶሎ ቶሎ ቶሎ የሚፈልጉት ነገር ሲሆንላቸው፣ ያንቺ ከሁለት አመት በኋላ ወይም ከምናምን አመታት በኋላ የሆነ ከሆነ ወደ ራሳችን መለስ ብለን የያዝነው ነገር ትልቅ ስለሆነ ነው ብሎ ሰዎች እንዲያስቡ ያደርጋልና ለእኔ ከዚህ ትምህርት ወስጃለሁ። እውነት ያለፍንበት መንገድ በጣም ከባድ ነው፣ ግን ደግሞ የያዝነው ስራዬ የያዝነው ስልም ምንድን ነው ትልቅ ከሆነ ዋጋ ያስከፍላል። ዘርባቤል እንግዲህ እኔ ጨረስኩ። በጣም አመሰግናለሁ። ለአድማጮች ምን ይዛሃል? ምን ትላለህ? እኔ እንግዲህ ለሀገሬ ልጆች ሰባት አርጋት ነፍሷን የሚለውን ብትጋብዥልኝ በጣም ደስ ይለኛል። አድማጮቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው የጋቢና መሰናዷችን ግን ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱም። ሀብታሙ ዝዬውና ኤደን ገረመው አብረናችሁ ነበር። የዛሬው አቀናባሪያችን ሞክ ቢሊያ ቢሮ ነው። እንዲሁም አንዲሳችን ደግሞ ናሽዋ ካለም ነበረች። ደናደሩ ከሙዚቃው ጋር አብረናችሁ ነው። Generate, you don't generate, you so When Kun radio sagale americati.